የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የፊታችን ሐምሌ አስራ ዘጠኝ ለጉብኝት ኢትዮጵያ ይገባሉ። ፕሬዚዳንቱ ከኢትዮጵያና የአፍሪካ ህብረት ባለስልጣናት ጋርም ተገናኝተው እንደሚነጋገሩ ይጠበቃል። የኢትዮጵያ ባለስልጣናት የባራክ ኦባማ ጉብኝት የሁለቱን ሀገሮች ግንኙነት የበለጠ ለማዳበር እድል ስለሚሰጥ ተደስተናል ይላሉ። ማርታ ቫንደር ዎልፍ ከአዲስ አበባ ያጠናቀረችውን ዘገባ ትንሳኤ በላቸው ይዛ ቀርባለች። ፕሬዚደንት ባራክ ኦባማ ለሁለተኛ ጊዜ በኢትዮጵያ የሚያደርጉት ጉብኝት በታሪክ ለመጀመሪያ ጊዜ የአፍሪካ ህብረት ማዕከል የሆነችውን ኢትዮጵያን የጎበኙ የዩናይትድ ስቴትስ ፕሬዚደንት በመሆናቸው ታሪካዊ ነው ተብሏል። ሁለቱም ማለትም የአፍሪካ ህብረትና የኢትዮጵያ ባለስልጣናት ጉብኝቱ ግንኙነታቸውን የበለጠ ለማዳበር ያስችላል ብለዋል። አቶ ተወልደ ሙሉጌታ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። በእርግጥ ጉብኝታቸው በጣም ከፍተኛና ጠቃሚ ነው። እንደሚታወቀው ኢትዮጵያና አሜሪካ ለአንድ ምዕት ዓመት ያህል በመግባባት በጣም ጥሩ ግንኙነት አሳልፈዋል። ብዙ ጎብኚዎች ወደ አገራችን ይመጣሉ። ነገር ግን ለመጀመሪያ ጊዜ ስልጣን ላይ ያለ የአሜሪካ ፕሬዚደንት ኢትዮጵያን ይጎበኛል። ስለዚህ ይህ ጉብኝት በዩናይትድ ስቴትስ እና በኢትዮጵያ ግንኙነት አዲስ ምዕራፍ ይከፍታል። ኢትዮጵያና ዩናይትድ ስቴትስ በጸጥታ ጉዳዮችና አሸባሪዎችን በተመለከተ መረጃዎችን በመለዋወጥ በትብብር ይሰራሉ ብለዋል አቶ ተወልደ ሙልጌታ። በዚህ አካባቢ በዚህ በእኛ ክልል ከአሸባሪዎች ጋር ፍልሚያ እያካሄድን ነው። አሸባሪ ቡድኖች በክልላችን መስፋፋት ከጀመሩ ወዲህ የሚያደርሱትን ጥቃት ለማስቆም እንዳይስፋፉም ለማድረግ ከዩናይትድ ስቴትስና ከዓለም አቀፉ ማኅበረሰብ ጋር አብረን እንሠራለን። ባለፉት ዓመታት ከአሜሪካውያን ወዳጆቻችን ጋር ነው በጋራ እነዚህ አሸባሪዎች ጋር ስንዋጋ የቆየ ነውና፣ ስለዚህ በሁለቱ አገሮቻችን መካከል ግንኙነትና ትብብሩ ይጠናከራል። የአፍሪቃ ኅብረት ባለሥልጣናትም ፕሬዚደንት ባራክ ኦባማ የድርጅቱን ማዕከል በሚጎበኙበት ወቅት ሰፋ ያለ ውይይት የማካሄድ ተስፋ እንዳላቸው የኅብረቱ ኮሚሽን ምክትል ሊቀመንበር ኤራስተስ ሙዋንቻ ተናግረዋል። የአፍሪካ ኅብረት በዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ኬሪ እና በኅብረቱ ሊቀመንበር ዲላሚና ዙማ መካከል ከጥቂት ዓመታት በፊት የጀመረውን ውይይት በመቀጠሉ እድለኛ ነው ብለዋል። የፕሬዚደንት ኦባማ ጉብኝት ውይይቱን ወደ ከፍተኛ ደረጃ ያደርሰዋል። ከዩናይትድ ስቴትስ ፕሬዚደንት ጋር በሰላምና በጸጥታ፣ በኢነርጂ፣ በእርሻና በመሳሰሉት ቁልፍ ጉዳዮች ላይ የመወያየት ተስፋ አለን። ከአሁን ቀደም በተካሄደ ውይይት ዩናይትድ ስቴትስ እነዚህ ሁሉ ርዕሶች ላይ ጠንካራ መሪነት አሳይታለች። ፕሬዚደንት ኦባማ ወደ ኢትዮጵያ ከማምራታቸው በፊት በኬንያ የሁለት ቀናት ጉብኝት እንደሚያደርጉ ይታወቃል። ኢትዮጵያ የሚገቡት የፊታችን ሐምሌ 19 ማምሻው ላይ እንደሚሆንና ሐምሌ 20 እና 21 ከኢትዮጵያና ከአፍሪቃ ሕብረት ባለስልጣናት ጋር የስራ ጉብኝት እንደሚያደርጉም ይታወቃል።